ኢህአዴግ ባለፈው ቅዳሜ ባካሄደው ስብሰባ የፓርቲውን የውህደት ሀሳብና ውሳኔ አስመልክቶ ህወሀት በስብሰባ ወቅት ያነሳቸውን ጥያቄዎች እንዲሁም ውህደቱን የተቃወመበትን ምክንያት በተመለከተ የትግርኛ ክፍል ባልደረባችን ገብረ ገብረ መድን የህወሀቱን ስራ አስፈጻሚ አባልና የጽህፈት ቤቱን ምክትል ኃላፊ አቶ ጌታቸው ረዳን አነጋግሮ ተከታዩን አድርሶናል። አቶ ጌታቸው ረዳ የህወሀት ስራ አስፈጻሚ አባልና ና የህወሀት ጽፌት ቤት ምክትል ኃላፊ ባለፈው ቅዳሜ የኢህአደግ እንደ ድርጅት የማዋሀድ ስብሰባ አካሄዳችሁ፣ ድምፅ እንደተሰጠበትና እናንተ እንደተቃወማችሁ ተቃወማችሁ ተገልጸዋልና፣ ስለዚህ ስ አጠር ያለ ማብራሪያ ይስጡኝ። በመጀመሪያ ደረጃ ስብሰባው ሲጠራ ምክንያቱ የስብሰባው ምክንያት ምንድን ነው የሚል ጥያቄ ጠይቀን ነበረ። የቀረበው በወቅታዊ ሁኔታዎች ለመነጋገር የሚል ነበረ። ምናልባት የመጨረሻ ስብሰባችን ያደረግነው ነሐሴ የመጀመሪያ ሳምንት አካባቢ ይመስለኛል። በዛን ጊዜ የተነጋገርንበት ጉዳይ ውህደትን በሚመለከት የቀረበ ጥናት ነበረ። ምሁራን ያጠኑት የሚባል ውህደት፣ እንደሚታወቀው የቆየ አጀንዳ ነው። በተደጋጋሚ ስንነጋገርበት የነበረ ነው። ስለዚህ የተጠናው አጀንዳ ላይ ተመስርተን ውይይት እናደርግ ተባለ። ያኔ ሰፋ ያለ ውይይት ጊዜ የወሰድነው በድርጅቶቹ መካከል ምንም አይነት የዓላማ የሆነ የአስተሳሰብ አንድነት እየጠፋ እንደሄደ ትኩረት ያደረገ ሰፊ ውይይት ነው ያደረግነው። በዛ ውይይት ላይ የሀገሪቱን የጸጥታ ሁኔታ የሚሰነትን የደረስንበትን ትልቅ አደገኛ ደረጃ የሚያሳይ ውይይት አድርገን የድርጅቱ ሊቀመንበር ምናልባት ጊዜው አስፈላጊ አይደለም እንለፈው እና ድርጅቶች ያሉበት ሁኔታ የዓላማ አንድነትን በሚመለከት የተግባር አንድነትን በሚመለከት በስራ አስፈጻሚ ደረጃ ኢንፋክት መጀመሪያ በማዕከላዊ ኮሚቴ ደረጃ ነበር የተባለው። ኋላ በስራ አስፈጻሚ ደረጃ ይገምገምና ሁሉም አራቱም ድርጅቶች ገምግመው መጥተው በእነሱ ግምገማ ላይ የተመሰረተ ውይይትና ርግ እና ለነሐሴ መጨረሻ ቀጠሮ ተይዞ ነበር። ሶስት እስከ ነሐሴ ሀያ ድረስ ግምገማቸውን አቅርቡ ተብሎ ነሐሴ ሀያ ላይ ገምገማውን ሪፖርት አቅርቧል። ስለዚህ ስንጠራ አሁን ከሁለት ወር ከሶስት ወር በኋላ እንቅስቃሴዎች እንደነበሩ እናውቃለን። ያው ሲቤነት የሚያገለለ ቢሆን በድርጅቱ ሊቀመንበር፣ በሳቸው ዙሪያ ባሉ ሰዎች ዘንድ በርካታ ስራዎች ይሰሩ ነበረ። በየአጋሮቹ እየሄዱ ስለ ውህደት ማውራት፣ ለመደመር ወስ የሚባሉ ነገሮች። እንደዚህ ስብሰባ ስንጠራ ወቅታዊ ሁኔታዎች እና እንደገባን፣ አጀንዳው ምንድን ነው ብለን ሲጠይቅ ስለ ውህደት ጥናት ነው የተባለው። በችፔንፍ በኩል የቀረበው ነገር አንደኛ አሁን ባለንበት ሁኔታ የአገሪቱ ሁኔታ ባለፈው ከተሰበሰበንበት የተባባሰ እንጂ የተሻሻል የሆነ የመጣበት ሁኔታ የለም። ስለዚህ የአገሪቱን ሁኔታ በዝርዝር መገምገም የሚያስችለን አጀንዳ መያዝ አለበት። በሁለተኛ ደረጃ ምርጫ ይካሄዳል ብለን አትሊስት በአቅጣጫ ደረጃ አስቀምጠናል፣ ሕገ መንግስቱም የሚያስገድደው ነገር ነው። ምርጫን በሚመለከት ግን ምንም እዚህ ግባ የሚባል እንቅስቃሴ የተደረገ አይደለም። ስለዚህ ምርጫውን በሚመለከትም ውይይት ብናደርግ፣ በሶስተኛ ደረጃ ኢህአዴግ ያኔ ወሰደው የስራ ያስቀመጠው አራት ድርጅቶች ሪፖርት አቅርበው የጻፉት ሪፖርት ላይ ተመስርቶ ውይይት ይደረግ የሚል ነው። ኢህአዴግ ምክር ቤት ጽህፈት ቤት ይህንን ኮምፓይል የሆነ ሪፖርት ይዞ መጥቶ ልንወያይበት ይገባል የሚል ሀሳብ አቀረብን። በድርጅቱ ሊቀመንበር በኩል እንዳንዶችም ማስተያየት ሲሰጡ አዎ ከቲፔሌት በስተቀር ሪፖርት ያቀረብ የለም፣ ለምተዋል ስለዚህ፣ ስራቸውን አልሰሩም ማለት ነው ወይ ፈቃደኞች አልነበሩም ማለት ነው። ሳያም በሚመለከት ስራ ካልተሰራ፣ አዎ እንደምትሉት የሀገሪቱ ወቅታዊ ሁኔታም አሳሳቢ ነው። መደረግ ያለበት መደረግ አለበት፣ ግን የተዘጋጀንበት ስላልሆነ በሚቀጥለው ስብሰባችን ብና አሉ ሊቀመንበሩ። ሶኛ ኢንሲስት አደረግን ቦት ተደርጎ ከቲፔሌት አመራርና የተወሰኑ ሰዎችም አይ ቲንክ አጀንዳውን ደግፈውት፣ ግን በድምፅ ብልጫ ዋናው በውህደት ጥናት ላይ ተመስርተን ውይይት ብናደርግ የሚል አለፉ ማለት ነው። አሁን በዚህ ሰዓት ውህደት ነው የሚቀድመው፣ የሀገሪቱን ወቅታዊ ሁኔታ መገምገም ነው የሚለው ያው ለሰሚው ምቶ ነገር ሆነ ማለት ነው። በአጋጣሚ ስራ አስፈጻሚው መስማት የፈቀደው ይሄኛውን በመሆኑ ስለውደባን። ስለዚህ ጉዳዩ የውህደት ጉዳይ ላይ ለመወያየት አልነበረም። ጉዳዩ ውህደትን በሚመለከት የቀረበው ጥናት ላይ ለመወያየት ነው የተደረገው። ስለዚህ ጥናትን በሚመለከት መወያየቱ ምንም ችግር የለውም። ጥናት ያቀረቡ ጥናት የሰሩት የሚባሉ ሰዎች እኛ ጋር እንዲሰበሰቡ ተደርጎ አንዳቸውም መጨረሻ ላይ የተገደው ነው። እንዲሁም በተደጋጋሚ ጥያቄ ሲጠሉ ነው አንደኛው አስተያየት እንዲሰጡ ይደረገው እንጂ ዋናው የድርጅቱ ሊቀመንበር የፈለጉት ውህደትን በሚመለከት በመርህ ደረጃ ተስማምተዋል የሚል የሚዲያ ሽፋን ማግኘት ነው የፈለጉት። ስለዚህ እያሉኝ ያሉ ፕሮግራምም ይሁን ህገ ደንብ አልቀረበም ነው እያሉኝ ያሉ ፕሮግራም አልቀረበም፣ ህግልም ባልቀረበም ነገር እኮ እኮ የተው ያሉት እኔ፣ ሊቀመንበሩን አሁን ብዙ ሆኑ፣ ህዝባር ነው ነገር፣ አሁኑኑ በቃ እንወስንና ከዛ በኋላ የሆነው ይታያል አሉ። መጨረሻ ላይኛ ወጥረን ስንይዝ ምን አሉ? እንግዲያውስ በቃ ዜሮ ድራፍት አለ ነገ ቀርቦም ቢሆን ሰው ያዩበትና የሆነውና ግን ቦት እናደርጋሉ። ቦት ምንድን ነው ይደረግ? የትቤላ አቋም ሁሌም በመርህ ላይ ተመስርተን ቦት ይደረግ ሲባል የደግፍ የተወሰነ ሰዋጣ ተቃወማሉ። እጃችን ነው ዋጣ ተቃወመ። አቶ ጌታቸው አቶ ፈቃዱ ተሰማ የኢህአደግ የስራ አስፈጻሚ ኮሚቴ አባል ለቪኦኤ የሰጡትን ቃለ ምልልስ ምንድን ነው የሚሉት? በህወሀት ደረጃ ሳይሆን ስድስት ሰዎች ተቃውመውታል። በድርጅት ደረጃ ነው የተቃወማችሁት ወይስ እንደ ግለሰብ ነው? እጅ ማውጣት፣ በድርጅት ደረጃ እጅ አይወጣም። ቃዶ አጠገቤ ነው የነበረው። ሲያወጣ በግሉ ነው ያወጣው እንጂ ከአብይ ጋር ደምሮ አላወጣም። ይህን ነገር እነግርሃለሁ። እጅ ስታወጣ በግለሰብ ደረጃ ነው የምታወጣው። በዓለም ታሪክ እጅ ማውጣት ተሰብስበህ፣ ተቧድነህ እጅ አይወጣም። አቋም ግን በድርጅት ደረጃ ነው የምትወስደው። የህወሀት አቋም ነው፣ እኔ እየነገርኩ ነው። ስለዚህ ሁላችሁም የህወሀት ስራ አስፈጻሚ አባላት ተቃውሟችሁታል ማለት ነው? በአጋጣሚ የነበር ነው፣ ሁላችንም ተቃውመነዋል። እዛ ቦታ እጅ ስታወጣ ግን ተያይተህ አይደለም እጅ የምታወጣው። ያመንኩበት ነው። የማምንበት ነው። የህወሓት አቋም ነው። እዛ ላይ ተመስርቼ ነው እጅን ያወጣሁት። የድርጅታችን አቋም ተብሎ ቀርቧል። አስተያየት ስሰጥ፣ በግል የምልህ አስተያየት ልሰጥ ስጣለ ስራ አሰጣሚ እኮ እንደ አለመታደል ሆነው እንጂ ማውራት ያለበት ስለ ኢትዮጵያ ነው። ስለ ድርጅት ማውራት አልነበረበትም። እንደ አለመታደል እንዳልኩ፣ አሁን ሁሉም ሰው ምሽግ ምሽግ ይዞ ስለሚያወራ በገሌ ነው እነ ፈቃዱ በድርጅት ሊያደረጉት እኔ የሰጠሁት ቮት በግል ሊሆን በምን ስሌት ሊሆን። እጅ ሲወጣ ግን በግል ነው የምታወጣው። ከዚህስ ወደ የት ነው የምትሄዱት? የህወሀት ቀጣይ ዕድል ምንድን ነው? የህወሀት ቀጣይ ዕድል ብዙም ሊያሳስብ አይገባም። የህወሀት ቀጣይ ዕድል የሚመሰረተው በህወሀት አመራር፣ በህወሀት አባላት፣ በህወሀት ደጋፊዎች፣ ኢምፖርታንት በትግራይ ህዝብ። ስለዚህ እነሱ ቦታቸው ላይ ስላለው የሚያሳስብ ነገር አይደለም። አሁን የኢህአዴግ ንጣፍ እንዳይመለከት እየጠየቀኝ ስለመሰለኝ ማለት ኢህአዴግ እንደ ድርጅት እንዲድን እንፈልጋለን ድርጅት እንዲድ የምንፈልገው የተሰባሰብነው ሰዎች አለን ብለን እንድናመን አይደለም። በስልጣን እንድራኮት አይደለም። ከምንም በላይ ኢህአዴግ የሚወክለው ኢትዮጵያን የተሻለ ደረጃ ላይ ያደረሰ እስካሁን ግን ከነብዙ ችግሮቹ ማለት ነው ወደፊትም መቀጠል ያለበት ችግሮቹ ተሳክል ወደፊት መቀጠል ያለበት ሀሳብ ትላለሁ። ስለዚህ የሀሳብ ሀሳብ እንዲድን እንፈልጋለን። የሀሳብ ሀሳብ እንዲድን በሁሉም መድረኮች የሚቻለን ሁሉ ጥረት እናደርጋለን። የመጨረሻ ጥያቄ ያደርገዋለሁ፣ አቶ ጌታቸው አሁን የኢህአዴግ አጋር ድርጅቶች እና ኢህአዴግ አባል ድርጅቶች እናንተ፣ በእናንተ መካከል ያለውን በሕወሓትና በአዴፓ እንዲሁም በሌሎች ድርጅቶች ያለውን ግንኙነት በጣም አስቸጋሪ የሚባል ግንኙነት ነው። የአጋርነት የአብሮ የመስራት ሁኔታ አይደለም የሚታየው። አሁን ኢህአዴግ ሞተዋል፣ ተቀብረዋል ሊባል ይችላል። ምንድን ነው አሁን የሚኖራችሁ ግንኙነት? ኢህአዴግ እንዳልኩ ሀሳብ ነው። ሀሳቡን ሊድን የሚቻለን ጥረት እናደረጋለን። ከዛ ውጭ አንደኛው ውሁድ ፓርቲ ለማቋቋም ራሱን የቻለ ረጅም ሂደት ይጠይቃል። ጥያቄዎች አሉ፣ መመለስ ያለባቸው ጥያቄዎች። በነዛ ጥያቄዎች ዙሪያ አሁን የሚቋቋመው ውሁድ ፓርቲ የድሮ የኢሰፓን መዋቅር የሚደግም ከሆነ አይጠቅመንም የሚሉ ሰዎች ቢሆ ይሆናል። ቢያንስ እኛ አይጠቅመንም እንላለን። የኢህአዴግ እጣ ፈንታ የሚባለው የኢህአዴግ ስብስብ እጣ ፈንታ አያሳስበኝ። የሚያሳስበኝ ኢህአዴግ የቆመናቸው ሀሳቦች እንዴት ይቀጥላሉ? የሚል ነው። ስለዚህ እንዴት ይቀጥላሉ በሚለው እንግዲህ የሚቻለን እናበረክታለን። ሌሎች መድረኮች ቢፈጠሩ ወይ ጉድ ካልተፈጠሩም ግን ያው መድረክ መፍጠር ካልሆነ በስተቀር በዚህ ቦታ ላይ እንደተባለው ያው ሲሆን የምናየው ነው የሚሆነው። ሞቱን መርዶውን ስላልሰማ ማለት ነው። አቶ ጌታቸው ረዳ የህወሀትና የኢህአዴግ ስራ አስፈጻሚ እንዲሁም የህወሀት ጽሕፈት ቤት ምክትል ኃላፊ ለሰጡኝ ማብራሪያ በጣም አመሰግናለሁ። አመሰግናለሁ።